መቼም የዛሬ 20 ዓመት የተጫረው ጦርነት በምን ምክንያት ተጫረ የሚለው ጉዳይ ምስጢር እንደሆነ የሚቆይ ይመስለኛል። ምናልባት ብዙዎቻችን ወይም ብዙ ምሁራን ተመራምረውበት ጠይቀው፣ ጋዜጠኞችን ብዙ ጊዜ ጠይቀው መልስ ያላገኙለት ምክንያት ነው ያነሳችሁት የኢኮኖሚ ጉዳይ፣ የኢኮኖሚ ችግርና የባድመ የመሬት ይዞታ ጉዳይ በሰበብነት ለመቅረብ በዚህ ዘመን በሀያ አንደኛው መቶ ክፍለ ዘመን መጀመሪያ ላይ፣ በሀያኛው መቶ ክፍለ ዘመን መጨረሻ ላይ እንዲህ አይነት ጦርነት ይቀሰቀሳል ለማለት ምናልባት አስቸጋሪ ነው። ሁለቱም እኩል አይነት ሰበቦች ናቸው። በምጣኔ ሀብትም ምክንያት ይሁም በባድመ በመሬትም ምክንያት ይሁም ሁለቱ እነዚህን ሰበቦች ለመዋጋት እንደ ምክንያት አድርገው አነሱ ማለት በጣም አስቸጋሪ ነው። ምናልባት ምስጢሩን እስካሁን ድረስ ከነሱም ወገን ሊነግሩን ፈቃደኛ የሆኑ የሉም። አቶ መለስ የሉም። አሁን ምናልባት አቶ ኢሳያስ የሚያውቁት ነገር ይኖር ይሆናል። አንድ ቀን ይገልጹት ይሆናል፣ ምን እንደሆነ ዋናው መሰረታዊ አስኳል የሚባለው ሰበብ ለዚህ ጉዳይ። ለማንኛውም ግን ለሁለቱ ህዝቦች መጋጨቱ ህዝቦች አልልም፣ ይቅርታ አድርጉልኝ፣ ለሁለቱ መንግስታት ለሁለቱ ገዢ ፓርቲዎች መጋጨት ምክንያት ነው ተብሎ የተገለጸው ወይም ክብሪቷ እሳቷ የተጫረችው ባድመ ላይ ነው። እሳት የሚጠፋው ደግሞ መሰረቱ ላይ ሲጠፋ ነው። የባድመ ጉዳይ መፍትሄ ሲያገኝ ነው። እዚህ ላይ የሥነ ልቦና ጉዳይ አለ፣ የእልህ ጉዳይ አለ። ሁለቱም መንግስታት በባድመ ጉዳይ ሌላ ምንም ቢሰጡ ጉዳያቸው አይደለም ባድመን ብቻ ይቆጣጠር አንደኛው ወገን ብለው ትንታኔ የሚሰጡ ሌሎችም ሰዎች አሉ ምሁራን አሉ እንግዲህ ከተለያዩ ምክንያቶች ማለት ነው ስለዚህ የባድመ ጉዳይ መፍትሄ ማግኘት ቁልፉ ጉዳይ ነው እንበል ለጊዜው ነገር ግን በዚያ ጦርነት ውስጥ ብዙ የጠፋ ነገር አለ የሰው ሞራል የሁለቱም ህዝቦች ሞራል በሁለቱ ህዝቦች መካከል ያለው ግንኙነት እስከ ዛሬ ድረስ የዘለቀው የምጣኔ ሀብቶች ድቀት ወይም ደግሞ ከሰላም ሊያገኙ ሊያተርፉ የሚችሉት ትሩፋት ሁሉ መቅረት፣ ከሰባ ሺህ በላይ ወጣት መርገፉ፣ በመቶ ሺዎች የሚቆጠሩ መጎዳታቸው፣ ንብረት መውደሙ፣ እነዚህ ሁሉ የዚያ ጦርነት ትሩፋቱ ናቸው። አሁን ወደ ሰላም እንምጣት ሲባል እነዚህ በጦርነቱ ውስጥ የደረሱ ጉዳቶች ምን ሊሆኑ ነው? እንዴት ሊታዩ ነው? እንዴት ታያቸዋላችሁ እናንተ? ዶክተር ብሩክ አመሰግናለሁ ትልልቅ ነጥቦች ነው ያነሳኸው ጉዳቱን በደንብ በሚገባ አቶ ሰለሞን ዘርዝረኸዋል በሞትም በሳይኮሎጂካልም በሁሉም በኢኮኖሚም በዲስሎኬሽንም በሁሉ በመለያየትም ትዳሩም መፍረስ ልጆችም አባት እዛ እናት እዚህ የስራ ወንድሞቻችን መሀል ሀገር ግማሽ እዛ ወዴት መባረር ያመባረር ብዙ ነገር ደርሷል ይሄ ልክ ነው እንግዲህ ወደፊቱን ስናስብ ዊን ዊን ሲችዌሽን ለመፍጠር መቼም ከባድ ቢሆንም ሁለቱም አሸናፊ የሚሆኑበት ማለት ነው ተሸናፊ የማይኖርበት ነው ማለት ነው። አው ደ ቢገር ፒክቸር ትልቁን ስዕል ይዞ በዛ አኳያ ሁለቱም ህዝቦች ሁለቱም መንግስታት መንግስታት ናቸውና ውሳኔ የሚሰጡት በህዝብም ተደግፈው በሲቪክ ሶሳይቲዎችም ተደግፈው ሁለቱም በዛ የንቀሳቀሱ ጥሩ ነው። እኔ አሁን የሚታየኝ ምንድን ነው፣ ሁለቱ ህዝቦች የተጠናከረ ፓብሊክ ዲፕሎማሲ መካሄድ አለበት። ሃይማኖት መሪዎች፣ ምሁራኖች በአውሮፓ በሰሜን አሜሪካም ኢትዮጵያም አዲስ አበባ ተጀምረዋል። ኢትዮጵያውያን ትውልደ ኤርትራዊ የሆኑና ትውልደ ኢትዮጵያ የሆኑ በሙሉ ጥሩ በጎ ነገር እያየን ነው። አሜሪካም ውስጥ አሉ እንደዚህ አይነት ንቅናቄዎች በተለያዩ ከተሞችና ግዛቶች፣ እንደ ካሊፎርኒያን የመሳሰሉ አካባቢዎች ያውቃለሁኝ። ሳንሆዜ ትልቅ ኢትዮጵያና ኤርትራውያን ህብረት አለ እንዴ። በዩኒቨርሲቲ ደግሞ እኔ ለወንድሜም አድማጭ መጋራት የምፈልገው ኦሃዮ ስቴት ዩኒቨርሲቲ አስተምራለሁ። አሁን ኤፍሶ የሚባል ድርጅት አላቸው። ኢትዮጵያ ኤርትሪያን ስቱደንት ኦርጋናይዜሽን ይባላል። ወጣቶች ደረጃ በተለይ ዩኒቨርሲቲ ተማሪዎች ናቸው፣ ብዙ ናቸው። በርካታ ኤርትራና ኢትዮጵያኖች ከዛ አልፈው ዓመታዊ እንኳን ኢንተርናሽናል ቀን ሲሆን በዩኒቨርሲቲው እና ሁለቱም ወገኖች ይሄንን ቁስል ለማዳን ምን ይባላል አባባል አለ። ታይም ሄልስ ይላል ይባላል። ማለት ጊዜ ነው የሚያደነ ሁላችን፣ ቁስላችንን ተጠግኖ አየር ንፋስ ሲያገኝ፣ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገር እየተመካከር ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን ነው፣ አሁን ነው ወቅቱ፣ ተማሪዎች እርስ በርሳቸው የኤርትራ የኢትዮጵያ ተማሪዎች የሚመካከሩበት፣ የሚተዋወቁበት፣ በወንድምና በእህትነት የሚታዩበት፣ ምሁራን፣ የሃይማኖት መሪዎች ሁሉም ሁለቱ መንግስታት የእነዚህን እገዛ ይጠይቃሉ ያስፈልጋቸዋልም፣ ባይነኝ ይሄ ያለ ማቋረጥ ሁኔታ ኢትዮጵያ ውስጥ ውይይት ማድረግ ኮንፈረንስ ማድረግ ሲሆንማ፣ አስመራም ነበረ እንግዲህ ጊዜው ሁኔታው ከፈቀደ ማለት ነው። አውሮፓም፣ በአሜሪካም ሁሉም የተቀራረበ ልብ ለልብ ይነጋገር፣ ችግሩን ይፈተዋል፣ ባይነኝ። አሁንም አቅጣጫችን ወደዛ ወደ ጥሩ ሁኔታ እየሄደ ነው፣ ሌላ አይደለም። ጠቅላይ ሚኒስትሩም እንዳስቀመጡት ወደ ኖርማላይዜሽን መድረስ አለብን። እንደ ጥንቱም በአየርም፣ በባቡርም፣ በመኪናም፣ በአውቶቢስም ኤርትራ ወገኖቻችን ወዲህ መጥተው ኢትዮጵያኖች ወደዛ ሄደው እንደ ልባቸው ዘመድ የሚጠየቁበት ንግድም የሚሰሩበት እንደልባቸው ልባቸው ምጽዋም አሰብንም ለማየት ኢትዮጵያኖች የሚሄዱበት ኤርትራኖችን ባህር ዳር እንደ ጥንቱ ጅማ የፈለጉበት እየሄዱ እነሱ ከወንድሞቻቸው ጋር ጊዜያቸው የሚያሳልፉበት የሚሰሩበት የሚከብሩበት ሁኔታ ሕግና ሬጉሌሽንን በደንብ ጥንቃቄ ተሰርቶ በሁለቱ ሀገሮች መንግስታት መሰረት በዛ ሁኔታ የሁለቱን ሀገራት ህዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው ብሎ ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራንም ወገኖች፣ በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል እና በዚህ አቅጣጫ ከሄድን ችግሩን ማንፈታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል ወርውሯል ማለት ተቀብያለሁ ብሎ በግልጽ ለአለም ነው ያወጀው አለም ባለበት በገሀድ ነው በድብቅ ሳይሆን ከዛም በኩል ከአስመራም በኩል አንድ አይነት ምላሽ እንዲውያ ሳይውል ሳያድር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ ሁለት ሳምንት፣ ሶስት ሳምንት፣ ወር ዝም ዝም ዝም ዝም ከሆነ ነገሩ ሁሉ ሊያበላሸውና ይሄንን ትልቅ ወርቃማ ኦፖርቹኒቲ ሊያዳክመው እና የተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው። መቼም ጦርነት ከተካሄደ በኋላ ይሄ ሁሉ ከጠፋ በኋላ ይቅር ይቅር ብሎ ዝም ብሎ ተጨባብጦ የሚኬድበት ሁኔታም ላይኖር ይችላል እና የጦር ተጠያቂነት ጥያቄዎች ሁሉ ሊነሱ ይችላሉ። ምን ማድረግ አለባቸው ይላሉ ዶክተር ብሩክ። በዚህ በኩል ሁለቱ መንግስታት እንዲሁም የተዘነጋ ነጥብ ነው ቅድምም እንዲሁም አንስተኸው ያሳጥራለሁ ብዬ ወደ ጎን አደረኩት እንጂ ኮሚሽኑ ሲቋቋም ሁለት ኮሚሽን ነው። አንዱ የባውንድሪ ኮሚሽን ነው እሱን የሚያካልል ዲሊሚት እና ዲሊሚት የሚያደርግ አንደኛው ደግሞ የኮምፐንሴሽን የካሳ ኮሚሽን ነው እና እሱ ሁሉ ታሳቢነት ተወስዷል። ኢትዮጵያ ንብረቶች ምጽዋና አሰብ ላይ የተወረሱ በተለይ አሰብ ላይ ኤርትራ ወገኖችም ኢትዮጵያ ውስጥ የተወረሰብን ንብረቶች ፋብሪካዎች አሉ የሚለው ሁሉ ጉዳይ የሁለቱም ሀገር ዜጎች ለዛ ኮሚሽን ጉዳያቸውን በመንግስታቸው አለዛ በቀጥታ በኩል እንዲያቀርቡ ዴን ሀግ ኒደርላንድስ ነው ተቀማጭነት የነበረው ፍርድ ቤቱ ወደዛ እንዲያቀርቡ ተደርጎ በዛ ምላሽ እንዲሰጥ ተመዝግቦ እንደተያዘ ነው ማቀው እና ካሳማ ያው ያስፈልጋል። ምክንያቱም ሰው የፈራው ንብረት በከንቱ ሲጠፋ ተገቢ አይደለም። የኢትዮጵያ ንብረት ኤርትራ ውስጥ የተወረሱ አሉ። ኢትዮጵያ ውስጥም የተወረሰብን የሚሉም ኤርትራኖች አሉ ወገኖች። እና ይሄን ይሄንን በዛ መልክ ነው እንዲታይ የተወሰነው እና ተመዝግቦ እንደተያዘ አውቃለሁ። ዶክተር ተስፋ ማርያም እርስዎስ ምን ይላሉ? እስማማለሁ ከዶክተር ብሩክ ጋ። በዚሁ በሰላሙ ጊዜ እንግዲህ መስማማቱ ከእኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ምናልባት ምላሹም ቢሆን አትሊስት ዝምታው ምናልባት እንደ ሌላ ትርጉም እንዳይሰጥ የነበረው ቃልም ቢሆን ተስፋ አድርጋለሁ፣ ረዘም ያለ ምላሽ እንዲሰጥ። ምክንያቱም ከእኔ በላይ መረጃ ይኖረዋል መንግስት ስጋት ቢኖረውም ስጋቱን ገልጾ የኤርትራ መንግስት ለዶክተር አብይ ምላሽ እንዲሰጥ በኢህአዴግ የቀረበውን ጥሪ ምላሽ እንዲሰጥ ጠይቃለሁ። ለክብር ለወንድማማችነት ተብሎ ዋናው ነገር በኤርትራ በኩል የሚነገረው ምንድን ነው? ከእኛ ምን ምላሽ ይጠበቃል? መልሰናል እኮ ተቀብለነዋል ብለናል። እነሱም ተቀብለናል አሉ እና ወደ ተግባር እንሄድ። ይኸው ተግባር የሚለው ነገር እንግዲህ ስጋታቸውን መግለጽ አለባቸው ለሕዝቡ አትሊስት ሁላችንም እንዲገባን ምን ነው ስጋታችሁ? ተቀብለናል ካልክ፣ እንግዲህ መሬቱን ዲማርኬት አድርገ እያንዳንዱ ሰው የራሱን ያውቃል። በድንበር ያሉ ሰዎች እኔ በፍጹም አያሰጋኝም፣ በፍጹም አያሰጋኝም። እኔ ለምንድን ነው እንደ ስጋት ተብሎ የሚቆጠረው? ምክንያቱም ከዛ በላይ ጥፋት ስላየሁ ሊሆን ይችላል። በአብዛኛው በሰላሳ አመት ጦርነት ውስጥ በኤርትራ የወደመ ንብረት የጠፋው ሕዝብ የተሰደደው ሕዝብ በጣም ትልቅ ነው። አሁን በመሀል አገር እኔ መሀል ሀገር የሄድኩት ከተመረቅኩ በኋላ ነው። መሀል ሀገር የነበረው ኑሮና በኤርትራ እኔ ያሳለፍኩት ኑሮን የሳድስ በጣም አይገናኝም። ለምንድን ነው አሁን የመሀል አገር ሰዎች እየሞቱ አልነበረም ማለት አይደለም፣ ግን ጦርነቱ ባንተ ቤት ሲደረግ ባንተ እርሻ ቦታ ሲደረግ ቤትህ ሲቃጠል እና የጦር ሜዳ ሲሆን የራስ ሀገር ለሰላሳ አመት ሌላው ደግሞ የኢትዮጵያ ህዝብ ልጆቹን ብቻ ነው እየላከ የነበረው። ልጆቹና ንብረቱን ይልክ ነበር በኤርትራ ጦርነት። የኤርትራ ህዝብ ግን ልጆችና ንብረቱን መሞት ብቻ ሳይሆን የጦር ሜዳም ሆኖ ነው ለሰላሳ አመት ያሳለፈው። መካካስ ከተባለ እንግዲህ ይህንንስ ማኒካ ሰው የሁሉ ጥፋት። አሁን እንግዲህ እኔ የሚመስለኝ ይመስለኝ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያልባ። ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከአያት ቅድመ አያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ይች በኤርትራ ግዛት ነች ተብሎ የኤርትራ ባንዲራ ከተተከለባት ለምን የሁለቱ ሀገር ዜግነት አይሰጠውም? ያውም የበለጠ እኔ እንኩዳ እዛው መሬት ቢሰጡኝ ዛሬ ዛሬ እሄዳለሁ። ምክንያቱም እዛው ቦታ ሆነ በሁለቱም ቦታ የቦርደር የሰላም ቦታ ከሆነ የቦርደር ቦታ ንብረት ካለ የንግድ ቦታ ነው፣ የመለዋወጫ ቦታ ነው። በጣም ደስ የሚል ነገር ነው። እና ለምን ብዙ መፍትሄዎች ሊሰጡ ይችላሉ። የማንም ሰው እኛ እንደሌላ የዘላን ህዝብ አይደለም ወይም ባለቤት የሌለው መሬት የለንም። በሃይላንድ ኤርትራና ትግራይ እያንዳንዱ ሰው መሬቱን ያውቀዋል። የማንም ሰው መሬት ወስደህ ደግሞ በሰላም አትኖራት። መንግስትም ቢሰጥህ መንግስትም ቢሰጥህ አገርም ቢቀየር የእነንትና መሬት ነው ተብሎ እያንዳንዱ ሰው ያውቀዋል። ያንም መሬት ደግሞ ተቀብሎ የሌላ ሰው ንብረት ዘርፎ ሚኖር ባህልም የለንም፣ ተቀባይነትም የለውም። ስለዚህ ፍራቻው የት ላይ እንደሆነ አይገባኝም። የኤርትራ መሬት የሚባል ነገር ለኢትዮጵያ ከተሰጠ ምን ችግር አለው? የኢትዮጵያ ባንዲራ ተተክሎ የሚኖርበት ኤርትራውያን የሚኖርበት እዚህ እንግሊዝ ሀገር የእንግሊዝ ሀገር ዜግነት ይጄ የእንግሊዝ ሀገር መሬት ገዝቼ ቤት ይዤ የኖርኩ አይደለም እ የት ነው ችግሩ? መሬት እኮ አይጓዝም። ማንነት ደግሞ ለማንኛውም እዚህ ዝርዝሩ ውስጥ ለመግባት ሳይሆን የሚያሰጋ ነገር የለም። በዚሁ ሁላችንም በመላው ዓለም ያለን ኢትዮጵያውያንና ኤርትራውያን የዓለምም ህብረተሰብ ጭምር ከሀሳብ የሚፈለግ ከተፈለገ ለምን በፈለጉበት ቦታ እንዲኖሩ እዛው ያለበት ልትኖር ከተፈለግ፣ ባድመ ያለው ሰው ለምሳሌ ኢትዮጵያዊ እኔ ኢትዮጵያዊ ነኝ ካለ ወል እንግዲህ ይች ቦታ ለኤርትራ ትሰጥታለች። እዚህ ለመኖር ከፈለግ፣ በሙሉ መፍትህ የሚጠበቅበት ነገር በህግ የተቀመጠ መብቶች ልትሰጡት ይችላሉ። አይ እኔ ሌላ ቦታ ሄዳለሁ ከተባለም፣ ለምን ቪላ እንሰራለት። ይህን ሰው መካስ እኮ እንችላለን። ሰዎች ከሰው ሰው ከጠፋበት የአንድ ሰው ህይወት ዋጋ ምንድን ነው? እና ያቺ የአንድ ቤት ዋጋ ደግሞ ምንድን ነች? ሊኖር ከፈለገ ሰው ይኖራል። ልክ ኢትዮጵያውያን ኤርትራ ውስጥ እንደሚኖሩትና ኤርትራውያን ኢትዮጵያ ውስጥ እንደሚኖሩት መንቀሳቀስ ከተፈለገ ደግሞ በደንብ አቋቁመን ሰዎቹን ለወደፊቱ በሰላም የሚያኖረን ሁኔታ፣ ሰዎቹን ቁስላቸው የማያስታውሱበት በሚሆንበት ሁኔታ መካስ እንችላለን። ሁለታችን እንዳንድ ህዝብ ሆነን የዓለም ህብረተሰብ እንረቶን እና ይቺ የቦርደሩ ጉዳይ መነጋገር አለብን መሬት አይሸጥም አይለወጥም የሚለው ነገር ወል ብዙ እንትን ባናደርጋት ይችላል እንችላለን ይህን ነገር በሰላም ለመፍታት ማንም የማንም ሰው መሬት አይዘርፍም የሁለት ሀገሮች ዜግነት መስጠት እንችላለን ልዩ መብት ሊሰጥ ይችላል ሰዎች እንትናቸው ከሆነ ፕራይም ሚኒስተር መለስም በተናገሩት በኢንተርቪው አለ ከተፈለገ እኛ በሀሳብ ነው የምናቀርበው ይችን መሬት ለምን የእናንተ መሬት ነው እና ለምን አንሰጣችሁም እናንተ ደግሞ የእኛን የምንለው መሬት ለምን አትሰጡንም ብለን እንጠይቃለን። ግን በትክክል ነገሩ በውሳኔው ደረጃ መሆን አለበት ከተባለ ግን መንደሮች ይከፈላሉ፣ ሰዎችም ይንቀሳቀሳሉ ብለው ራሳቸው ፕራይም ሚኒስተር መለስ የተናገሩት ቪዲዮ አለ። ደስ ከአሰና ጋር የተደረገ ኢንተርቪው ብታዩ ትግርኛ የምትሰሙ ሰዎች እዛ በግልጽ አስቀምጠውታል። የመሬት መከፋፈል የመሬት የህዝብ መንቀሳቀስ ችግር አይደለም ለቲፒኤልኤፍም ጭምር ዋናው ነገር ግን ዶክተር ብሩክ እንዳሉት ጊዜው ደርሰዋል። አሁን ታይም ሂልስ እንዳሉት ጊዜው እንግዲህ እያድናል። በስልጣን የነበሩት ሰዎችም በብዙ ምክንያቱም በእድሜም በምን በዛችን ትድር ጊዜ የነበሩ ሰዎች ያን ያህል ሀይል አይደሉም። አዲስ ሀይል መጥተዋል አሁን እና በዚሁ መሰረት በአዲስ የሰላም መንፈስ መንቀሳቀስ እንችላለን እና ይቻላል፣ ይቻላል። ሌላው ተስፋ የሚያሰጥ ነገር አንዳንድ ሰርግ ሲሄድ አሁን በዚህ በለንደን የምቀመጥበት ወይም በእንግሊዝ ሀገር ኢትዮጵያውያን እና ኤርትራውያን አብረው ነው የሚደንሱት፣ አብረው ነው የሚጫወቱ ትግርኛ ተጫውተ አማርኛ የማይጫወትበት ቦታ አላገኘም። የድሮ ሰዎች እንግዲህ በዚህ በትጥቁ ትግል የነበሩ ሰዎች አማርኛ ሲሰሙ ኤርትራውያን በጣም ነው የሚቆጩት የነበሩት። አሁን ግን ኖርማል ሆነዋል። ህዝቡ ባህሉን በደንብ ነው የሚካፈለው እንደ አንድ ህዝብ ነው የሚንቀሳቀሰው። አብረው ለሞት ለውጊያ የቀረቡት በሁለቱ ወገኖች፣ ሁለቱም ተሰደው በባህር በሊቢያ አልፈው እዚህ አውሮጳ ሲመጡ የትግራይ ሰዎች ወይም የኢትዮጵያ ሰዎች ኤርትራውያንን ብለው እጃቸው ሲሰጡ የኤርትራ ልጆች ደግሞ ስለ ኤርትራ ታሪክ ሲያስተምራቸው ነው የምናየው። እነዚህ እንግዲህ በጥይት ሲማዘዙ የነበሩት ወጣቶች ናቸው። ሁለቱም ግን ሁለቱ መንግስታት በጥላቻ ሲያጣላቸው እንዳልነበሩ አሁን ደግሞ ውጊያው ከተጨረሰ በኋላ ሁለቱም ስደተኞች ሆነው አውሮፓ አብረው ተጉዘው እዚህ አብረው እየኖሩ ነው። እየተጋቡ ነው። ሁኔታው በጣም ተቀይረዋል። እና ይህችን ነገር ያዝ እናድርጋት እኛ ልክ ቤተ ቤተክርስቲያንም ሮል አላት ለምሳሌ አሁን ዛሬ ከአንድ እዚህ ለንደን ካሉት ቅዱስ ሚካኤል ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን ከሳቸው ጋር ስናገር ነበር እና በጣም ነው ደስ ያላቸው። ለምን ቅዳሴ አናደርግም? ይሄን ነገር አትሊስት የሰላም መንፈስ ነው እና ሁለቱም እንግዲህ በአንድ ሃይማኖት የምንኖር ሰዎች ስለሆን ለምን አብረን መጥተን የሰላም ቅዳሴ አይደረግም በሁሉም ተብለን፣ እሺ እንግዲህ ጥሩ ሀሳብ ነው ያሉት እና ይህችን ነገር ለምሳሌ አሁን የሚቀጥለው እሁድ በመላው ኢትዮጵያና ኤርትራ ይህንን ነገር የሚያንጸባርቅ እያንዳንዱ ቄስ ቢሰብክ ሁላችሁንም እንግዲህ ያለፈውን ብሶታችሁን አታስታውሱ፣ አንድ ህዝብ ነን። አሁን ደግሞ የሚቀጥለው በካሳና በምናምን አይደለም። ነው የሚቀጥለው ተስፋ የሚቀጥለው ሀብት የአብሮ መኖራችን፣ ያ ነው ዋናው ካሳችን። ሰላም የራሳችን ካሳ ነው፣ እና የእግዚአብሔር ፍቃድ ነው እና ብሎ እያንዳንዱ ቄስ እያንዳንዱ የሃይማኖት መሪ በዚሁ እሁድ፣ የሚቀጥለው እሁድ ይህን ነገር ከሰበከ ፖለቲከኞቹ በትክክል ነገሩን ይከተሉታል፣ እና ይህን ነገር መጀመር እንችላለን። በሌላ በሶስተኛ ደረጃ ደግሞ ዶክተር ብሩክ እንዳሉት እኛ ምሁራን በተለይ በአውሮፓ የምንኖር ኤርትራውያን ነው በትክ በአብዛኛው የሚመለከቱት ኢትዮጵያውያን እንግዲህ ደስ አክኖሎጂ ማድረግ የሚፈልገው የፈልገው በኢትዮጵያ ጥሩ መንፈስ፣ ጥሩ የዲሞክራሲ መንፈስ እየታየ ይመስላል በሁሉም በተለይ ዶክተር አብይ ከመጡ በኋላ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ባለቤት ሆኖ የስልጣን ባለቤት ሆኖ በባለቤትነት ደረጃ የሚናገርበት ሁኔታ ነው እያየሁት። በኤርትራም ተስፋ አደርጋለሁ ያን ነገር እንጀምራለን እንጀምራለን ውጪ ያሉ ለኤርትራውያን ወንድሞች በዚህ ማስተላልፈው እንግዲህ እኛም ያን መንፈስ እንጀምር፣ ያን መንፈስ ጀምረን የመንግስታችንን ምክር በመስጠት አስተያየታችንን በመስጠት ከኢትዮጵያውያን ጓደኞቻችንም በስፋት በመገናኘት ነገሩን የሰላሙን መንፈስ እንዲቀጥል እኔም ጥሪ አቀርባለሁ። እኔም የተቻለኝን ነገር ለማድረግ ሞክራለሁ። ልክ በአሜሪካና በሌሎች ሀገሮች እንደተጀምረው በፎርማል ነገሩ እኛም ብንደራጅም ጥሩ ነው። በእያንዳንዱ ከተማ ለምሳሌ ለምን ትንሽ በእያንዳንዱ ዩኒቨርሲቲ ወይም በትንሽ ከተማዎች ብቻ ከመሆን አልፎ ለምን በእያንዳንዱ ከተማ የኢትዮጵያና የኤርትራ ወዳጅነት ማህበር አንጀምርም? ዛሬ እንግዲህ እንደ ፎርማል ተደርጎ ና ዋናው ፕሮጀክታችን ምን ለማድረግ የሚባለው ይህችን የሰላም ጥሪ ወደ እልባት ለማድረስ እንሞክራለን ሁላችንም ደግሞ አገር ቤት ያሉ በኢትዮጵያ ይሁን በኤርትራ ይሁን ውጪ ያለ ነው ለምን በእያንዳንዱ ከተማ ለምን አንገናኝም እና ይህንን ነገር ደግሞ አብረን መገናኛችን የተሰጠውን መግለጫ መወያየታችን ስጋታችን ተስፋችን በመግለጽ የቴክኖሎጂ ጊዜ ነው እና ያችን በቪዲዮ ቀርጸን በኢንተርኔት ይህን ኢንተርኔት ብንሞላው በሰላም በሰላም በሚለው ነገር ብንሞላው ነገር እኮ ወደ እንረዳለን ያ ፖዚቲቭ ነገር ማድረግ እንችላለን እና በተጀመሮ መልክ ምሁራንም እንደራጅ ይህን የሰላም በኢትዮጵያና ኤርትራ ወዳጅነት የሚለው ነገር በእያንዳንዱ የሃይማኖት መሪዎችም በዛሬው እሑድ ጀምረው ይሄን ነገር ቢሰብኩ ወጣቶቻችንም እንደ ድሮው ቢቀራረቡ ሰላሙ ይመጣል። ዋናው ካሳችን ደግሞ ሰላም ነው። የሰላሳ አመት ውጊያው ካሳ አልጠየቅንም። እኛ ኤርትራውያን ካሳችን ከኢትዮጵያ ጋር በሰላም መኖር ነው። አሁንም የዚች ያለፈችው ውጊያ በካሳ በምናምን ብለን እርግጥ በግል ደረጃ ተጎድቻለሁ የሚለው ሰው ነገሩን መቀጠል ይችላል። ሁላችንም መርዳት እንችላለን። ዋናው ካሳችን ግን ለቀጣዩ ሰላም መሰረት ማስቀመጥና የሚቀጥለው ትውልድ በዚህ ጉዳይ እንዳያልፍ ማድረግ ነው። አመሰግናለሁ። መቼም እንደ ምሁራንም እንደ ሰውም እንደ ማንም መደበኛ ሰውም ብዙ አንኳር አንኳር የሆኑ ነገሮችን አንስታችኋል። መፍትሄ ያዘል አስተያየቶችን፣ ሀሳቦችን ሰጥታችኋል። ሁለታችሁም ንግግራችንን ለማጠቃለል ፕሮፌሰር ብሩክ ሳልናገር መውጣት አልፈልግም የሚሉት ሀሳብ ካለ እድል ሰጦታለሁ። እ አመሰግናለሁ አቶ ሰለሞን ወንድሜን ዶክተር ተስፋ ማርያምን ላመሰግን ፈልጋለሁ በጣም በጣም ልብ የሚነካ እንዲሁም ፕላን ኦፍ አክሽን ልበል ምን ማድረግ እንዳለባቸው ሁለቱ ወንድማማች ህዝቦች ግራስሩት ሌቭል ሁሉ ጀምሮ ከታች ጀምሮ ወደ ላይ በጣም የምጋራው ነውና አላመሰግናቸው ፈልጋለሁ። ይህን የመሳሰል ድምጽ ነው የሚያስፈልገው፣ በጠላትነት በመታየት ሳይሆን በወንድማማችነት። ያለፈው የሆነ ሆኗል፣ ያለፈው አልፏል፣ ግን ወደፊቱ ደግሞ ማየት ያስፈልጋል። ይህን የምለው ተስፋው ለመጪ ትውልድ ነው። ይህንንም የማስደግፈው ለምሳሌ የኢትዮጵያንም የኤርትራንም ነጥቦች አንድ ቦታ አይቼ ሰሞኑን አንድ መስታወሻ እያለ ሀምሳ ዘጠኝ ፐርሰንት ኤርትራ ውስጥ ከዜሮ እስከ ሀያ አራት ዓመት ናቸው። እንግዲህ ኤርትራ ስድስት ሚሊዮን ሕዝብ አላት ይባላል። ሀገር ኤርትራ ስልሳ በመቶ ወጣት ነው። ኢትዮጵያን ከወሰን ከመቶ አምስት ሚሊዮን ሕዝብ ውስጥ ከዜሮ ከተወለደ ህፃን እስከ ሀያ አራት ዓመት ኢትዮጵያ እድሜ ያለው ስልሳ አራት በመቶ ነው። እንግዲህ እነዚህ ናቸው ኤርትራን የሚወርሱ ኢትዮጵያን የሚወርሱ ወደፊት እንዴት አይነት ሀብት እነዚህ ናቸው ግዛት፣ የወደፊት ሀብትና የወደፊት መሪዎች የሚሆኑት እነዚህ ናቸው። ይህንን ነው ማስገንዘብ የምፈልገው፣ እነዚህን ልጆች እነዚህ ወጣቱን የሁለቱን ታሪክ እንዲያውቁ እንዲተዋወቁ፣ በጠላትነት ሳይሆን እንዲቀራረቡ ቀደም ሲል ከኮሎኒያሊዝም መምጣት ከዛት በፊት በጣም በታሪክን በምን የተታሰሩ እንደሆነ አክሱምን ሁሉንም ሁሉንም ሁሉንም በፊት የነበረው ሁኔታ በጎ በጎን ፖዘቲቭ ቲንኪንግ እንዲኖራቸው ዴቨሎፕ እንዲያደርጉ ሁሉም የራሱን ድርሻ መወጣት አለበት እላለሁ። በመጨረሻ ምለው ምንድን ነው አይቀርም አንድ ቀን የተነፋፈቀ ወንድማማች ህዝብ፣ እኛም ወደዛ እነሱም ወደዚህ የሚመጡበት ሁኔታ ይፈጠራል። ምንም ጥርጥር የለውም፣ ምንም ጥርጥር የለውም። ይህንንም ለማድረግ ግን ሁሉም የራሱን አስተዋጽኦ ያስፈልጋል። መንግስቶችንም ጀንትሊ ፑሽ ማድረግ እሳቸው እንዳቀረቡት ሁለቱም ህዝባት መንግስቶቻቸውን ጀንትሊ ምክርና ሀሳብ እየሰጡ ወደዛ እየገፋፉ ሁለቱ ህዝብ የተነፋፈቀ ህዝብ እንዲገናኝ ማድረግ እንደሚያስፈልግ እና ሁለቱም ህዝቦች ወደፊት ህሉን ናቸው ሲሉ ተቀራርበው አንድ ላይ የሚያድጉበትን አንድ ላይ በሰላም የሚኖሩበትን ሁኔታ ፈጥሮ ማን ያውቃል፣ እንደ ጥንቱ ተቀራርበው አንድ ላይ ሊኖሩ ይችላሉ። ምን እምናውቀው ነገር የለም። ለአሁን ግን ሁለቱም እንደ ሴፕሬት ሀገር። እንደውም አንድ አባባል አለ። ሁለቱ ኤርትራ ወንድማማቾች፣ ሰሞኑን ያየሁት፣ አንዱ ኢትዮጵያ የቀረ አንዱ ኤርትራ ሄደ። ሁለቱም ጋዜጠኞች መሰሉኝ፣ ወንድማማቾች አንድ ማህፀን ውስጥ ያለን እንደ ሁለት ልጆች ይቆጠራሉ እንዳሉት የኢትዮጵያና የኤርትራ ጣፋንታ አንዱ ከአንዱ የማይላቀቅበት ነው አንዱ ከደላው ያኛውም ይደላዋል አንዱ ከተጎዳ ያኛውም ይጎዳልና በጋራ ሁለቱን ህዝብ አንድ ላይ በሰላም የሚኖርበት ሁኔታ እየፈጠር የምንሄድበት ሁኔታ ጊዜው ደርሷል አሁን በፈጠነ ሁኔታ እንደሚሄድ ተስፋ አደርጋለሁ ከኤርትራ ወገኖችም ምላሽ እንደሚመጣ ተስፋ አደርጋለሁ በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሀሪ፣ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ፣ ብልህነት ጥልቀት ላለው ታሪክን ያጣቀሰና መፍትሔን የጠቆመ ንግግሮቻችሁ፣ አስተያየቶቻችሁ በጣም አድርጌ አመሰግናለሁኝ በአድማጮች ስም እኛም ከልብ አመሰግናለሁ። ለዚህ እድል የሰጠህን አንተ በጣም ቪኦኤ ለማመስገን እፈልጋለሁ ወንድሜ ዶክተር ብሩክም የተናገሩት በጣም ደስ የሚል ነው እና በዚህ ሁኔታ እንግዲህ ሁላችንም አስመራ በምትመጡበት ጊዜ ለሁለታችሁም እራቴን ኔም ከፍለው በናፍቆ ጠብቅያት ነበር። እጅ አመሰግናለሁ ማርያም፣ እንግዲህ ጉርጉሱም ወይም ምጽዋ እንገናኝ ይሆናል ትክክል አይዘሆንም። እንገናኛለን እንገናኛለን። መልካም አድርግልን። እናመሰግናለን። በጣም በጣም እናመሰግናለን። በጣም አመሰግናለሁ ሁለታችሁንም ደህና አምሽልኝ።